የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 8 2016 ዓ ም ዝግጅታችን ጀመረ። በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማኅበረሰብ አገልግሎት ሥራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። ወደ ኢትዮጵያ ብሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐር ተብል የሚባለውን የማኅበራዊ አገልግሎት ድርጅት አግዛለሁ። በማህበረሰባቸው በብሄራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን የሰማችኋቸው፣ ይህን የተመለከተ ዘገባ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ የማመሸው አስማማየነ ነኝ። የስቱዲዮ ቅንብሩን የሚመራልን ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን እናንተም አብራችሁን ትቆዩ እንጋብዛለን። አሁን ሰዓቱ የዋና ዋና የዓለም ዜና ነው። አስጠልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የመንግስታቱ ድርጅት ጠቅላላ ጉባኤ ፕሬዚዳንት ወደ አዲስ አበባ ሊጓዙ ነው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚዳንት ዴኒስ ፍራንሲስ ከዛሬ ቅዳሜ ሰኔ 8 እስከ ሰኔ 11 2016 ድረስ በአዲስ አበባ ቆይታ እንደሚያደርጉ የመንግስታቱ ቢሮ መግለጫ አስታውቋል። ፕሬዚዳንቱ በአዲስ አበባ በሚኖራቸው ቆይታ ከኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀ ስላሴ ጋር የሁለትዮሽ ውይይት እንደሚኖራቸው ተገልጿል። በተመሳሳይ ፕሬዝዳንቱ አፍሪካ ህብረትን የሚጎበኙ ሲሆን ከአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ዶክተር ሞኒክ ንሳንዛ ባጋናዋ ጋር የሁለትዮሽ ውይይት እንደሚያደርጉ መግለጫው አክሎ ጠቅሷል። በተጨማሪም ፕሬዚዳንቱ የመንግስታቱ ድርጅት ዋና ጸሐፊ ቢሮ ኃላፊ ክሌቨር ጋሴት ጋር ኮሚሽኑ በቀጠናዊ የልማት ጥረቶች ላይ ለሚያደርገው ድጋፍ ምስጋና ለማቅረብ ይገናኛሉ ብሏል። ፕሬዚዳንቱና ልዑካቸው ተጨማሪ ተወካዮችና የተለያዩ የመንግስታቱ ድርጅት እንዲሁም የአፍሪካ ህብረት ቢሮ ኃላፊዎች ጋር ውይይት እንደሚኖራቸውም ተገልጿል። ከሊባኖስ ጋር በድንበር ውጥረት ውስጥ ያለችው እስራኤል ጋዛን ደበደበች። በሰሜናዊ እስራኤል የሊባኖስ አዋሳኝ ድንበር ላይ ውጥረት እየተባባ መሰባሰብ ባለበት ሁኔታ የእስራኤል ኃይሎች ጋዛን በመምታት ከሐማስ ታጣቂዎች ጋር ተዋግተዋል። የእስራኤልና የሐማስ እርቅ ጥረት መሻሻል አለማሳየቱም ተገልጿል። ምስክሮች እስራኤል በደቡባዊ የራፋ ከተማና በማዕከላዊ የጋዛ ሰርጥ ጥቃቶች መፈጸሟን አስታውቋል። በቡርጂ የስደተኛ መጠለያ ካምፕ በማዕከላዊ ዴር አልባላህ ከተማ በተፈጸመ ጥቃት የ11 ዓመት ልጅ ህይወቱ ማለፉን ተከትሎ በአልአቅሳ የሰማዕታት ሆስፒታል ሰዎች ተሰባስቦ ታይተዋል። የእስራኤል ጦር ሰራዊት በዘይቱን አካባቢ የሚገኘው የታጣቂውን ህዋስ ለማጥቃት በማዕከላዊ ጋዛ ተልዕኳቸው እንደሚቀጥሉ አስታውቋል። እማኞች ጋዛን ከግብጽ በሚያገናኘው ደቡባዊ ድንበር በራፋህ እስራኤል በሄሊኮፕተር ጥቃት መፈጸሟን ሲናገሩ ሐማስ በበኩሉ ታጣቂዎቹ በታል አልሱልጣን አካባቢ በሚገኙ የእስራኤል ወታደሮች ላይ በሞርታር ጥቃቶች መፈጸሙን ገልጿል። በሌላ በኩል በመካከለኛው ምስራቅ ግጭት እንዳያንሰራራ ከፍተኛ ስጋት አለ። መቀመጫቸውን ሊባኖስ ያደረጉትና በኢራን የሚደገፉት የሄዝቦላ ተዋጊዎች ሐማስን በመደገፍ በእስራኤል የወታደራዊ ኢላማዎች ላይ ሮኬትና የሚሳይል ናዳዎችን መተኮስ ጀምረዋል። ሄዝቦላህ በዚህ ሳምንት ከረቡ ዕለት አንስቶ እስራኤል ከጦር መሪዎቹ መካከል አንዱን በመግደሏ የበቀል ጥቃት መጀመሩን አስታውቋል። ስዊድንና ኢራን የእስረኛ ልውውጥ አደረጉ። ኢራንና ስዊድን ዛሬ ቅዳሜ የእስረኛ ልውውጥ ለማድረግ ስምምነት ላይ ደርሰዋል። በስዊድን በጎርጎሮሳውያኑ 988 በእስላማዊ ሪፐብሊኩ የጦር ወንጀል እንዲፈጽም ታዟል በሚል የተከሰሰው ሐሚድ ነዋሪ በቴህራን ይዞታ ስር በሚገኙ ሁለት እስረኞች ልውውጥ ወደ ኢራን እንደሚመለስ ተገልጿል። በአንጻሩ ኢራን ለአውሮፓ ህብረት የዲፕሎማሲ ልኡክ የሚሰራውን ጆሃን ፍሎዴረስና በስዊድን ጠቅላይ ሚኒስትር ሳኢድ አዚዝ ተብሎ ስሙ የተገለጸ ግል ግለሰብን ለመልቀቅ ተስማምታለች። ጠቅላይ ሚኒስትሩ በኤክስ ማህበራዊ መተግበሪያ ገጻቸው ላይ እስረኞቹ ወደ ስዊድን በአውሮፕላን ጉዞ ማድረግ ጀምረዋል፣ በቅርቡ ከቤተሰቦቻቸው ጋር ይገናኛሉ ሲሉ አስፍረዋል። በኦማን መንግስት የሚመራ የመንግስት የዜና ጣቢያ ኦማን የእስረኛ ልውውጥ ድርድሩን መርታለች ማለቱን አሶሺየትድ ፕሬስ የአሶሺየትድ ፕሬስ ዘገባ አስታውቋል። በተመሳሳይ የኢራን የመንግስት መገናኛ ብዙኃን ቴሌቪዥን ጣቢያ ኑሪ ተፈቶ ወደ ቴህራን እየመጣ ነው ሲል ዘግቧል። በጎርጎሮሳኑ 2022 የስቶኮልም አውራጃ ፍርድ ቤት ኑሪን የእድሜ ልክ እስራት በይኖበት ነበር። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ለኪየቭ ዲፕሎማሲያዊ ድጋፋቸውን ለማሳየት የዓለም መሪዎች በዩክሬን የመሪዎች ጉባኤ ላይ ይሳተፋሉ። የዓለም መሪዎች ሩሲያ በዩክሬን ላይ የምታካሄደውን ጦርነት እንድታቆም ጫና ለመፍጠር በስዊዘርላንድ የዩክሬን ጉባኤ ላይ ተሰባስበዋል። ይሁን እንጂ እንደ ቻይና ያለች ሀያል የሞስኮ ደጋፊ በስፍራው አለመታደም የጥረቱን አቅም አደብዝዞታል። ከአስር በላይ የሚሆኑ የዩክሬን አጋሮች በጉባኤው ላይ የሚታደሙ ቢሆንም ቻይና፣ ሩሲያ ከጉባኤው ከታገደች በኋላ ጉባኤው ጊዜ ማባከን ነው ስትል የመሳተፍ ፍላጎት እንደሌላ ታስታውቃለች። ይህን ተከትሎም ካለ ቻይና ሞስኮን የማግለል ተስፋ እየደበዘዘ መጥቷል። በተመሳሳይ በጋዛና በእስራኤል መካከል የሚደረገው ጦርነት ከዩክሬን ትኩረት ማራቁም ተገልጿል። ጉባኤው ጦርነቱን ተከትሎ በመጡ የምግብ፣ የኒኩሌር ደህንነትና የመንቀሳቀስ ነፃነት ችግሮች የሚታዩበት እንዲሁም ሩሲያ ግጭት ቆስቋሽ መሆኗን ለይቶ የሚያወጣ ረቂቅ አዋጅ የሚዘጋጁበት ሰፋ ባሉ ጉዳዮች ላይ የሚያተኩር መሆኑን ምንጮች ገልጸዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ትላንት አርብ ዩክሬን የሰሜን አትላንቲክ የቃል ኪዳን ጦር ኔቶ አባል ለመሆን ያላትን ፍላጎት ለማቆም እና ሞስኮ የራሷ እንደሆኑ የምትገልጻቸውን አራት ግዛቶች አሳልፋ ለመስጠት ፈቃደኛ እስከሆነች ድረስ ሩሲያ ጦርነቱን ለማቆም ዝግጁ ናት ብለዋል። አድማጮች፣ ለምሽቱ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 8 2016 ዓ ምት ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዞትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅታችን እንለፍ። የምሽቱ የመጀመሪያው ቅንብራችን ተሸላሚዎቹ የነገ መሪዎች አዲስ ህልሞች ይላል። ማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛ ስያሜው ደግሞ ማኅበረ ጊዮራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮ የ31ኛው ዓመታዊ ክብረ በዓሉ ላይ ለሽልማት አውቅቷቸዋል። ከሁለት ሳምንት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ተሸላሚዎችን ወጣቶችን አነጋግሮ ተከታዩን አቀናብሯል። በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል። በትምህርቱ ባሳየው የላቀ ውጤትና ከመደበኛ ትምህርት ውጪ ባስመዘገበው ከፍ ያለ ተሳትፎ ከመመረጡ ባሻገር እንደ እርሱ ሁሉ ለዚያ ደረጃ የበቁ ተማሪዎች ብቻ በሚወዳደሩበትና የገንዘብ ሽልማት ጭምር በሚያስገኘው የሥነ ጽሑፍ ውድድርም ከሦስቱ አሸናፊዎች አንዱ ለመሆን በቅቷል። የበጋው ወራት እንደተገባደደም የከፍተኛ ትምህርቱን በሚጀምርበት ዩኒቨርሲቲ በጎ ፍቃድ አገልግሎቱን እንደሚቀጥል ይናገራል። በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሁፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ። ይህንንም በኮሌጅ ውስጥ የሚበልጥ ለማስፋፋትና በትምህርት ቤታችን ወይንም ባለሁበት ማህበረሰብ ውስጥ ብቻ ሳይወሰን በውጭ ሀገር ከሚኖሩ ኢትዮጵያዊ ማህበረሰብ ውጭ ያሉ ሌሎች ተማሪዎችን ለማካተት እንፈልጋለን። በማህበረሰብ አገልግሎት ስራዬም የመቀጠል እቅድ አለኝ። ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርስቲ የምታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። ትምህርቷን ከመከታተል ትይዩ ከሀገር ውጭ በሚኖረው ኢትዮጵያዊ ማህበረሰብ ውስጥ ብቻ ሳይሆን አገር ውስጥ ያለውን ኢትዮጵያዊ ማህበረሰብ ጭምር ለመርዳት በሚደረጉ የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች። እዚህ ላይ ገና ከስድስት አመት ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ሕጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዚዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሀውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነ ስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ አንድ ሺህ ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለው። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፍ ያለው ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትን በመብቃቴ በጣም ደስ ብሎኛል። ለእኔ ይህ እጅግ ትልቅ ትርጉም አለው ያለችው ሳማር አንዱ ትልቁ የህይወት ግቧ አንድ ቀን ኢትዮጵያ ውስጥ ያሉ ህጻናትን በተለይም በትምህርቱ ረገድ የሚረዳ ለትርፍ ያልቆመ ድርጅት የማቋቋም ህልም መሆኑንና ይህ የዛሬው ሙከራዋም ያግዘኛል ብላ እንደምታምን ለአሜሪካ ድምፅ አስረድታለች። የድርጅቱን ትላንትና ዛሬ በገዛ ገጠመኛቸው ውስጥ የሚያሳዩ አጋጣሚዎችና ታዳሚዎችም አልጠፉም። Lijay Bezariukan, uh high school graduate, Samara Alazar, and now I need a 27 years ago in 1997 and Rasik Graduate School. Uh I was an awardee. Six years ago, uh, my other daughter, uh, Miriam Alazar was also a seed uh, awardee. And now uh seed uh but I'm, uh inspire my uh community actionist uh tilak impact yal law organization. አንዳንዴም ከትምህርት ውጤታቸው ከፍተኛነት ሌላ የተሳትፏቸው አድማስ ያስደምማል። አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግ ብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳት እና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል። ከዚህ ባሻገር በአጥቢያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆን ሆኜ አገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት መራለሁ። እንዲሁም በአጠቃላይ በቤተክርስቲያኒቱ አገልግሎቶች ላይ ይሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባልኪ ያለው ክብር ለፈጣሪ። ለዚህ ሽልማት ያበቃትን ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪካ ተማሪዎች ማህበር መስራችም ነኝ ያለችን ቤታንያ ሰለሞን ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉም ያለው የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ። አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ተኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ሥራዎች ተመልክቶ በዘንድሮ ሥነ ሥርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል። አያይዞም በበኩሉ ለሠራው ሥራና ላገኘው ውጤት ወላጆቹን አመስግኗል። ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና እህቶቼን ማመስገን እፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። ዓላማዬ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ በነበርኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ን ችግር በወጉ እንዲረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ ይረዳቸዋለሁ የሚል ነው። በሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ለመከታተል ነው ሀሳቤ። እናም እዚህ በዩኒቨርሲቲ ትምህርቴ የምገበየውን እውቀት ተጠቅሜ ለመርዳት እችላለሁ ብዬ ተስፋ አድርጋለሁ። በማህበረሰብ ውስጥ ህይወትን ለማሻሻል የሚያግዝ ለውጥ ለማጫር መቻል ነው ህልሜ። አባቴ ከስድስት ዓመት በፊት የአስራ አንድ ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መሥዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየው ነው ያደግኩት። ብቸኛው ዓላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ትፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት። ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይትድ ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች። ከፍተኛ ትምህርቴን አጠናቅቄ አገሬን መርዳት የሚችል ሰው መሆን ነው ምኞቴ፣ ትላለች። በአማርኛ መመለስ ከቻሉ እንዲሞክሩ በጠየቅናቸው መሰረትም ስለ ራሷና ስለ መጪው የሕይወት መንገዷ ያላትን ዕቅድ ጨምራ እንዲህ አስረድተናለኝ። አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ተምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር የማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር የማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማዝ ኃይለሥላሴ አባቴ አብይ ከበደ፣ ሁለቱንም በጣም አመሰግናለኝ። በጣም ወዳለኝ ወንድሜንም በጣም አመሰግናለኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አለ ይባል ደርስም ነበረ። እስኪ አሁን ደግሞ በጊዜው በነበረው ስነ ስርዓት የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋወቃችሁ እምነት ዳኛቸው ስኩልስ ዊዛውት ዋልስ የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት የተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንት እና ለረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። በትምህርት ቤቷም የናሽናል ኦነር ሶሳይቲ እና የጥቁር ተማሪዎች ማህበር ምክትል ፕሬዚዳንት፣ የኢትዮጵያ ተማሪዎች ማህበር ደግሞ ተባባሪ መስራች ናት። እምነት የመጀመሪያ ዓመት የኮሌጅ ትምህርቷን በምታጠናቅቅበት በሚቀጥለው ዓመት ትምህርት ቤት ለክረምት ሲዘጋ ወደ አዲስ አበባ ተጉዛ በወገኔ የሚደግፉ ቤተሰቦችን የሚያግዙ ስራዎች የመስራት እቅድ እንዳላት ትናገራለች። የአብስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔይንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም አስራ አምስት ወላጅ አልባ ሕፃናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ። ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። ቀጥለን ደግሞ የወንጀልና ፍትሐ ብሔር ጉዳዮችን ጨምሮ ነፃ የህግ አገልግሎት የሚሰጠውን ሚዛን የተሰኘውን የወጣት የህግ ባለሙያዎች ማዕከል የተመለከተውን ጥንቅር ወደ እናንተ እናደርሳለን። ሚዛን ወጣት የህግ ባለሙያዎች ማዕከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሠረተ የበጎ ፈቃደኞች ስብስብ ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ በሲዳማ ና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐ ብሔር ጉዳዮችን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎትን ይሰጣሉ። በተጨማሪም ለየት ባለ መልኩ በሐዋሳ ከተማ ለማኅበረሰብ ጠንቅ በሆኑ ሁለት የአካባቢ ጥበቃ ጉዳዮች ላይ ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ሥራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምፅ ገልጸዋል። የደን ገረመው አቶ አማኑኤልና የማዕከሉን የህግ አገልግሎት የሚጠቀሙ እናትን አነጋግራ ተከታዩን አሰናርታለች። በ2007 ዓ ም በአስር የዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያ እና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁኑ ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋምበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው አቅም ለሌላቸው ለማህበረሰብ ክፍሎች የትኛውም የህግ ጉዳይ ያላቸው ተቀበላያቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው። ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ። አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለ ነው። ስራ አሁን በቅርብ የጀመረው ወደ አንድ አመት ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው፣ በኮንሰርት የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ። እስካሁን በወንጀል ጉዳይ ላይ የነፃ ህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነፃ ህግ ድጋፍ አገልግሎት የሰጠ ተቋም እኔ አላቅም። እና ያለኛ በጣም ስኬት ነው። በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው ስድስት ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ። ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ሕግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነው ይቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ ስድስት አመት ነው ከኔ ጋራ የቆዩት በማማከር በማገልገል በመጻፍ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት አመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያዩ ክርክር ያለባቸውን። ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን፣ አቶ አማንኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ። ያ በተለይ የግንዛቤ ማስጨበጫ በሰፊ የሰራ ነው ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው፣ አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ ሶስት መቶ ለሚጠጉ ሴቶች ምን አይነት መብት እንዳላቸው፣ ስራ ላይ ያላቸው መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስቲ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው በፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄን ነው በዋነኛነት ግንዛቤ ማስጨበጫ የምንለው። ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል። ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ አገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን ሐዋሳ ላይ አንድ ያስወሰንነው ውሳኔ አለ፣ ከዲፌንድ ኤንቫይሮንመንት ወይም ቁምል አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው። ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኤንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን ሐዋሳ ላይ ለምሳሌ ሁለት ኬዞችን አስወስድነናል። የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኮንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋምስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ጋቢናቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። እየተከታተላችሁ ያላችሁት የሰኔ 8 2016 ዓ ም የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ የአየር ሰዓቱን ለሙዚቃ ቃን አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ። ይህ ሳምንታዊው የሙዚቃ ቀና ነው። እንግዲ ልነኝ እስከ ምሽቱ አራት ሰዓት አብራችሁ ልትቆይ ጋብዛለሁ። እዚህ ቀጥሎ ዲስኮ ፊቨር የተባለውን ዘፈን በቴድሮስ ታደሰ እናሰማ። ያስተዋወቀው ዓለማየሁ እሸቴ ዘፈኑን ለቅምሻ ያሰማን ደግሞ ቴድሮስ ታደሰ ነበር። ኢንደ ሂት ኦፍ ዲስኮ ናይት አረብ እስክ የተሰኘውና በወቅቱ አጠራር በምዕራብ ጀርመን ፍራንክፈርት በሶስት ሴቶች የተቋቋመው ባንድ በ1977 ዓ ም ዓለም በዲስኮ በሚጨፍርበት ወቅት የለቀቀው ዜማ ነው። will And still my temperature will rise. Temperature will rise. and still my temperature will rise. ዘ ሂት ኦፍ ዘ ዲስኮ ናይት አረበስክ የተሰኘ የጀርመን ባንድ ነበር። ከተማ መኮንንና አስናቀች ወርቁ ናቸው። የወሎ ትዝታ

Ne taşıtolo davşin?

And alphabet you

Ben şimdi ben ከተማ መኮንንና አስናቀች ወርቁ ነበሩ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ የሚተላለፍላችሁን የሙዚቃ ቀና ነው። እስከ ምሽቱ አራት ሰዓት የማስተናገዳችሁ እንግዲህ ነኝ። አብራችሁ ቆዩ። ጃኔት ጃክሰን ነች። ጃኔት ጃክሰን በ1993 የለቀቀችው ይህ ዘፈን በቢልቦርድ 100 ላይ ለስምንት ሳምንታት በመቆየት ለረጅም ጊዜ ከቆዩ ተርታ ተመድቧል። ከጃክሰን የዘፋኝ ቤተሰብ ከተለቀቁት ዘፈኖችም ለረጅም ጊዜ በቢልቦርድ 100 ላይ የቆየ እንደሆነ ተነግረዋል። ግራሚና ሌሎች በርካታ ሽልማቶችንም ነጥቋል። ቀረብ ብሎ ሞቅ ያለ ፍቅር እንዲሰጣት እየጠየቀች ነው። ጃንት ጃክሰን ዳትስ ዘ ወይ ላፍ ጎዝ ቀና ይቀጥላል። ሽው ሽው አራዳ ጽጌ ሮማን አስናቀ ቃና በመቀጠል ወይ ፍቅር ተሾመ ወልዴ። የአባት ስም መመሳሰል እንጂ ወንድም አይደለም። ዜማዎቹም ግን እወድለታለሁ። መጀመሪያ ማወቅ መተዋወቅ፣ ቀስ ብሎ በፍቅር መሳሳቅ I eat the princess at and be eat the She will out to sheet. You her And the other got away Magic Maria, my old I'm ሳዱላ ስዩም ዘውዴ ነው የምሰናበታችሁ። በዚሁ ዜማ ነው የዛሬውን ሙዚቃዎች እንደወደዳችኋቸው ተስፋ አደርጋለሁ። እንግዲህ ወርሌ ነኝ፣ ለሳምንት ቀጠሮ እንያዝ። እስከዛው ሰላም። የተከበራቸው አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉሡ ታምሬ ነው። ዋና አዘጋጇ ጽዮን ግርማ ነበረች። እንዲሁም ፕሮግራሞቹን በማስተናደት አብሮን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳቸው ያመሸውት አስማማየ ነው ነበርኩኝ ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም እደሩ።